Fiona 2 እጹብ ባልትና አይጠየቅም፣ አያጠያይቅም። ምርጥ የዶሮ በርበሬ ከፈለጉ የእጹብ ባለሙያ እናቱ ናት። ጎረድ ጎረድ ቢሉ ክትፎ፣ እነ ጥሬ ስጋ ለካ በእጹብ ሚጥሚጣ ከተወራረዱ ከተዋጡም በኋላ ማግኘት ይቻላል። እጹብ ባልትና ምርጥና ምርጥ ነው። ድንቅ አዋዜም ከፈለጉ እጹብ ባልትና ጎራ ይበሉ። አቤት ቃና፣ አቤት ሙያ፣ እጹብ ባልትና።